በሁለቱ የህወሀት ቡድኖች መካከል የተፈጠረው አለመግባባት በመቀጠሉ ምክንያት መቀሌ ከተማ የከንቲባ ጽህፈት ቤት መታሸጉን ዘጋቢያችን በስፍራው ተገኝቶ መመልከት ችሏል። በየመቀሌ ከንቲባ ጽህፈት ቤት በሩ ላይ ላለፉት ሶስት ቀናት ጠቅሳለው ታሽጓል የሚል ጽሁፍ እንደተለጠፈበት ዘጋቢያችን ተመልክቷል። ሁለቱም ቡድኖች የየራሳቸውን ከንቲባ መሾማቸውን እና እርስ በርስ እየተዋቃቀሱ እንደሚገኙም ከስፍራው የደረሰን ዘገባ ያመለክታል። ሙልጌታ አጽበሃ ዝርዝሩን ያሰማናል። በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል ያለው ልዩነት እየተካረረ መሄዱን የሚያሳዩ መግለጫዎች ከሁለቱም ወገን መሰጠት በቀጠሉበት በዚህ ወቅት የመቀለ ከተማ ከንቲባ ጽህፈት ቤት ላለፉት ሶስት ቀናት ተዘግቷል። የአሜሪካ ድምፅ ዘጋቢ ወደ ስፍራው ተንቀሳቅሶ እንደተመለከተው የጽህፈት ቤቱ በር ተዘግቶ ታሽጓል የሚል ጽሑፍ ተለጥፎበታል። ለከንቲባ ጽህፈት ቤቱ መዘጋት ምክንያት የሆነው ሁለቱም ቡድኖች የየራሳቸው ከንቲባ መሾማቸው ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን መስከረም 28 ቀን 2017 ዓ ም ዶክተር ረዳይ በርሀን ለከተማው ምክር ቤት እጩ አድርጎ በማሾም ያጸደቀ ሲሆን ከትላንት በስቲያ ሰኞ ደግሞ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳም አቶ ብርሃነ ገብረ ኢየሱስ ከንቲባ አድርጎ ሽመዋል። ሰኞ ዕለት የአሜሪካ ድምፅ ዘጋቢ በስፍራው ሲደርስ አቶ ብርሃነ በከተማው አስተዳደር ጽህፈት ቤት ሲገቡ በአመራሮችና በወጣቶች አቀባበል ሲደረግላቸው ተመልክቷል። እንዲሁም ከክፍለ ከተሞች አመራሮች ጋር ከተነጋገሩ በኋላ በአስተዳደሩ ጽህፈት ቤት የነበራቸው አጭር ጊዜ ጨርሰው ወጥቷል። በዚያው ዕለትና ከዚያ በኋላው ባሉ ቀናት የአሜሪካ ድምፅ በዚህ ጉዳይ ተጨማሪ መረጃዎች ለማግኘት ለማነጋገር ሳይችል ቀርቷል። ሆኖም አቶ ብርሃነ በምክትል ከንቲባ ጽህፈት ቤት ናቸው ከክፍለ ከተሞች አመራሮች ጋር የተነጋገሩት። የከንቲባ ጽህፈት ቤት ከሰኞ እስከ ዛሬ ረቡዕ ድረስ በሩ መዘጋቱና ታሽጓል የሚል ጽሁፍ እንደተለጠፈበት ለማየት ችለናል። ሌሎች የከተማ አስተዳደሩ ጽህፈት ቤቶች ተከፍተው አገልግሎት እየሰጡ መሆኑን ለማየት ችለናል። ነገር ግን በሁለቱም ወገኖች በከንቲባነት ከተሸሙት ሽመኞች አንዳቸውም ባለፉት ሶስት ቀናት ቢሮ ገብተው ስራ እንዳልጀመሩ ከጽህፈት ቤቱ ሰራተኞች ያገኘነው መረጃ ይጠቁማል። የከተማዋ ከሰባት ክፍለ ከተሞች የተውጣጡ አመራሮች በሰጡት መግለጫ በጊዜያዊ አስተዳደሩ የተመደቡትን አቶ ብርሃነ ገብረ ኢየሱስ እንደሚደግፉ ገልጸዋል። አቶ ሐለፎም ገብረ ሕይወት የሓድነት ክፍለ ከተማ አስተዳዳሪ ከነዚሁ አንዱ ናቸው። ሕዚ አብ ከተማ መቀሌ ከንቲባ በጊዜያዊ አስተዳደሩ ለመቀለ ከተማ የተመደበውን ከንቲባ ተቀብለነዋል። የመቀለ ነዋሪም አብዛኛው አካባቢ ጠይቃችሁ ከሆነ በተለይ ወጣቱና ምሁሩ ደስተኛ ነው። ሁሉንም ወገን አሳትፎ ይሰራል ብለን እንጠብቃለን። ከንቲባውን ስራው እንዳይሰራ የሚያደናቅፈውን አካል እንታገለዋለን። ዲሞክራሲው መተግበር ስላለበት በሕግና ስርዓት መቃወም ይቻላል። ሆኖም በኃይልና በተጽዕኖ የሚያደናቅፉ ግን አንቀበልም። ላለፉት ሶስት ቀናት መቀለ ከተማ ያለ አስተዳዳሪ ትገኛለች ያሉት አቶ ሐልፎም አገልግሎቶች እንዳይደናቀፉ በጊዜያዊ አስተዳደሩ የተሾሙት ከንቲባ ቶሎ ስራቸው መጀመር አለባቸው ብለዋል። ይህ ካልሆነ ህዝብ ያለ አመራር አገልግሎት ለማግኘት ይቸገራል፣ ወደ ቀውስም የሚያስገባ ነው በማለት አስታውቀዋል። ጉባኤ ያካሄደው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ህወሀት ትላንት ማክሰኞ ምሽት ባወጣው መግለጫ የህዝብ ልዕልና የሚረጋገጠው በዲሞክራሲያዊ አገባብ በመረጣቸው ተወካዮቹ ነው ብሏል። በምክር ቤት የተሾሙ አመራሮች ስራቸው እንዳይሰሩ ግን እየተደናቀፉ ናቸው ሲል አስታውቋል። መግለጫው ቀጥሎ ምስለኔ ብሎ የጠራቸው አቶ ብርሃነ በመቀለ ከተማ ምክር ቤት የተሾሙት አመራር ህዳር 23 ቀን 2017 ዓ በአመፅ እና ግርግር ከጽህፈት ቤት በማስወጣት የአስተዳደሩ ጽህፈት ቤት ለመቆጣጠር ሞክሯል በማለት ከሷል። ይህ አምባገነናዊ አካሄድ ህወሀት ይቃወማል ብለዋል። መግለጫው ባለፈው ጥቅምት ወር የመቀለ ከተማ ምክር ቤት በአቶ ጌታቸው ረዳ የታገዱት የከተማዋ ከንቲባ ስራቸውን እንዲቀጥሉ መወሰኑ ይታወሳል። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ዶክተር ረዳይ ህገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ እያደናቀፉ ያሉ ናቸው በማለት የከንቲባነት ስራ እንዳይፈጽሙ ማገዳቸው ይታል ይታወሳል። በዚህ ጉዳይ ከሁለቱ የተሾሙ አመራሮችና ከጊዜው አስተዳደሩ ፕሬዚደንት ጽህፈት ቤት ተጨማሪ ማብራሪያ ለማግኘት በተደጋጋሚ በስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃም ከመቀለ